የወጣቶች ዓለም ኢትዮጵያ ውስጥ ሶስተኛው ዙር የኮሮና ስርጭት ማዕበል እየጀመረ መሆኑን የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ሰሞኑን ጠቁመዋል። አሁን ባለው ሁኔታ ክትባት እየተሰጠ ያለው አዲስ አበባ ውስጥ ከ35 ዓመት በላይ ለሆኑ ሰዎች ነው። እድሜያቸው ከ18 በላይ ሆነው ተጓዳኝ ህመም ያላቸው ወይም በስራቸው ምክንያት ተጋላጭ የሆኑ ሰዎችም መከተብ እንደሚችሉ ጤና ሚኒስቴር ይጠቁማል። በክልሎች ደረጃ ደግሞ እድሜው ከ55 ዓመት በላይ የሆነው ነው። በዚህም የተነሳ በአሁኑ ሰዓት ኢትዮጵያውያን ወጣቶች መከተብ ቢፈልጉ እንኳን ተጓዳኝ ህመም ወይም በስራቸው ምክንያት ለበሽታው ተጋላጭ ካልሆኑ እድሉ የላቸውም። ይሁንና እድሉን ቢያገኙ ለመከተብ ምን ያህል ፈቃደኛ ናቸው? ስለ ክትባቱስ ምን ያህል ያውቃሉ? ጥቂት ወጣቶች የሰጥኑን ምላሽ በቅድሚያ እናሰማችሁ። ዩናስ 20 ዓመቱ ነው። በራሱ መወሰን ይችላል። የኮሮና መከላከያ ክትባት ቢያገኝ ይከተብ ይሆን? እኔ በራሴ አሁን ባለው ኮንዲሽን ማለት ነው ብዙም እምነት የለኝም ለክትባቱ ማለት ነው። ምክንያቱም አንደኛ ያን ያህል እኛ ጋር ደግሞ እምነት አለ የሆነ አላ ወጣትም ብዙም እንትን አይል እሱን አልቀበለውም። ግን ቢሆንም አሁን ቢመጣ እኔ ያን ያህል የሚከተብ አይመስለኝ ስለ ቤተሰብ ሙሉ ተከትበዋል። ይሳግን እኔ ጋር የሚከተብ አይመስለኝም። ሃይማኖት አይፈቅድልኝም በሚል ነው ወይስ ለምንድን ነው እምነት ያጣኸው? ከሃይማኖት ጋር ምናምን ሪሌሽን የለውም። እምነቱ የሌለኝ ክትባቱ ላይ ነው እንጂ ከእምነት ጋር ምንም የሚገናኝ ነገር የለም። የሀያ ሁለት አመቷ ብርቱካን ግን እድሉን ብታገኝ ከመከተብ ወደኋላ ኋላ አትልም። እድሉ ቢኖር ማለት ኢፌክቲቭ የሆነ መድኃኒት ነው እየተሰራ ያለው በአሁኑ ላይ ማለት የተሞከረ ስለሆነ ማለት ነው ፕራክቲካሊ እድሉ ቢኖር ከሚከተቡት ውስጥ ነሽ። ስለዚህ ስለ ስለ ክትባቱ እንደው ምን ያህል አንብበሻል ወይም ተከታትለሻል? ያን ያክል አይደለም። ማለት የሆነ በሚዲያ ከማየው ውጪ የሆነ የተጻፉ ሪትን ማቴሪያሎች ምናምን አላነበኩም። የአዲስ አበባ ነዋሪ የሆነው ንጉሱ ደግሞ በኮሮና በሽታም ይሁን በመከላከያ ክትባቱ ላይ ያለው አመለካከት ከሌሎቹ ወጣቶች ጨርሱ የተለየ ነው። ከክትባት ይልቅ ዝንጅብልና በርበሬን ይመርጣል። እኔ የራሴ የሆነ መንገድ አለኝ። ማለትም ቦታ አልሰጠውም እንደሚወራለት እኔ ቦታም ብሰጠውም ሰው አይደለሁም እምልሽ ባህላዊ የሚባሉ መድኃኒቶችን ስለምከታተል ከዛ አንፃር በኮሮና ብዙ ቦታ የለኝም ለማለት ነው። ከተማቱ ቢኖርም ባይኖርም አልከተም። ወፍራሙ ጉንፋን ነው አይደል ኮሮና ትልቁ ጉንፋን እኛ እንደሚገባል እና ዝንጅውልና ወደና በርበሬ እያለ ኢትዮጵያውያንም ብዙ እስካሁን ሚዲያው እንደሚያወራው አይደለም አውሮፓ ላይ ብዙ ስራ ሰርቶና ብዙ ህይወት አጥፍቶ ሊሆን ይችላል፣ ኢትዮጵያ ላይ ግን ይህን ያህል የተጋነነ ነው ብዬ እኔ አልገምትም። መክሊት፣ በአንጻሩ በሽታውን እንደ ጉንፋን አቅልላ አታየውም። ተመርምራ አይረጋገጥ እንጂ ከዚህ ቀደም ዩኒቨርሲቲ ግቢ ውስጥ የያዛት ኮሮና ለመሆኑ አትጠራጠርም። በዚህም የተነሳ የሀያ ዓመቷ ተማሪ መከተቡን ትመርጣለች። ከባድ መሆኑን አይቻለሁ ማለት እንዳለ ሲታሞችን አሳይቼ ነበረ

የኮሮና መከላከያ ክትባትም ቢሆን እንደ ማንኛውም መድኃኒት የጎንዮሽ ጉዳት ሊያስከትል ይችላል። በተለይ በተወሰኑ ሰዎች ላይ ከክትባቱ በኋላ የደም መርጋት መከሰቱ አስትራሴኔካ የተባለውን ክትባት ስም አጠልሽቶ ነበር። ጀርመን ሀገር ላይ እንደውም ለተወሰነ ጊዜ ክትባቱ ከ60 ዓመት በታች ላሉ ሰዎች እንዳይሰጥ ተከልክሎ ነበር። ይህም የዚህ የደም መርጋት የደረሰባቸው ሰዎች ከዚህ እድሜ በታች ስለነበሩ ነው። አሁን ላይ ግን ማንኛውም 18 የሆናቸው ሰዎች ክትባቱን በፍላጎት መውሰድ ይችላሉ። ባዮንቴክ ወይም ፋይዘር እና ሞደርና የተባሉት የኮሮና መከላከያ ክትባቶች ደግሞ ከ16 ዓመት ጀምሮ ያሉ ወጣቶች እንዲከተቡ የተፈቀደ ሲሆን ከዚህ ወር አንስቶ እንደውም ከ12 ዓመት ጀምሮ ያሉ አዳጊ ወጣቶችም ቢከተቡ ስጋት እንደሌለው የጀርመን የክትባት ኮሚሽን ስቲኮ አስታውቋል። ዩናይትድ ስቴትስ 10 ሚሊዮን ገደማ የሚደርሱ ወጣቶችን ከትባለች። ከተከተቡት ውስጥ ከ10 ሺህ ወጣት ውስጥ አንድ ወጣት ላይ ከክትባቱ ጋር በተያያዘ የለብ ጡንቻ መኩሰል ተከስቷል። ችግራቸውም በሕክምና መፍትሄ ማግኘቱ ተገልጿል። አስራ ስምንት አመት ያልሞላቸውን ልጆች ለመከተብ የወላጅ ወይም የአሳዳጊም ፍቃድ ያሻል። የአዲስ አበባ ነዋሪ የሆኑት ወይዘሮ ፍሬዎት የ13 ዓመት ልጅ አላቸው። እድሉ ቢኖር ልጃቸውን ያስከትቡ እንደው ጠይቂያቸዋለሁ። አዎ አስከትባለሁ። እሺ እርሶስ ተከትበዋል? እኔ አልተከተብኩም። መጀመሪያው ዙር ነው ልከተብ የሄድኩትኝ እሱን በቃ በርቤት አልተከተብኩኝ። በአሁኑ ዙር ደግሞ ሀዘን ላይ ስለነበርኩም ወደ ጤና ተቋምም አልሄድኩም። የኮሮና ክትባት አዲስና በአጭር ጊዜ ውስጥ በአገልግሎት ላይ እንደመዋሉ መጠን በተለይ መጀመሪያ ላይ ክትባቱ በተጀመረባቸው የምዕራቡ ሀገራት የሚገኙ የጤና ባለሙያዎች ዘንድ ሳይቀር በአስተማማኝነቱና ሊያስከትል በሚችለው የጎንዮሽ ጉዳት ምክንያት ከፍተኛ ስጋት ነበረ። አልከተበም የሚሉት ዮናስና ንጉስ ስጋት ምን ይሆን ሌላ ጉዳት ውስጥ እያመጣ ነው። የሆነ ብዙ ሰው ደግሞ በዛ ኬዝ የሞተም አለ አልፎ አልፎ ማለት ነው። እና በዛ ላይ ደግሞ ያን ያህል አሁን ኢትዮጵያ ላይ ያለው በጣም ያን ያህል አልበዛም ብዬ አስባለሁ። እና በዛ ነው አልቀበለውም። እና በማስክ ምናምን ራሴን የምጠበቅበት ያን ያህል ገብቶ የሚመጣ ሲሆን ማለት ነው። ስለዚህ ያፍና ያፍንጫ መሸፈኛ ግን ታደርጋለህ ማለት ነው? አዎ፣ እሱን በተገቢ ሁኔታ ነው በዛ ውጭ ያኛውን እሱን በቃ ያው ግድ ስለሆነ ለራሴ እንትን እያልኩ ነው። ወደኛ አካባቢ አሁን ትንሽ ቀንሷል። እንደው ሰውም መረሶታል ምናምን ይላል። የደብረ ማርቆስ ነዋሪ የሆነው ዮናስ የሰላሳ ሶስት አመቱ ወጣት ንጉሱስ። በኮሮና ክትባት ብቻ ነው ወይስ በሌሎች ክትባቶች ላይም እምነት የለውም? አሁን ባለው ሁኔታ ዓለምን እያነጋገረ ያለው ኮሮና ነው። አረለ እሱ ላይ ነው። ስለሌሎቹ ሌሎቹ ሲመጡ ብናወራ ነው ስለሌለው በሽታ። አጠቃላይ ግን ህመም ሲመጣ ወደ ሕክምና መሄድ ግዴታ ይኖርብናል። ለኮሮና ግን ያለኝ ግምት በኔ በኩል ግምቴ አናሳ ነው። ምናልባት ህጉን ለማክበር ማስክ ላደርግ እችላለሁ። ህጉ ስለማይፈቅድ አለማድረግ ስለማይፈቅድ ሊሆን ይችላል እንጂ በሽታውን ፈርቻው አላውቅም። ምክንያቱም እኔ የቅርቤን ሰው እንዲከተቡ አልፈልግም። ምክንያቱም የጎንዮሽ ጉዳት አለው ብዬ ስለማስብ ነው፣ ክትባቱን ስለማላምንበት። በተለይ ለአውሮፓውያን ያለኝ እንትን አሉታዊ አስተሳሰብ ነው እኔ ለነሱ ያለኝ እና ወደ ኢትዮጵያ የሚመጣውን ነገር እንዲህ ዝም ብሎ ልቅ በሆነ መንገድ የመቀበል ልምዱ የለኝም። እኔ በግሌ በግሌ ነው የማስበው የግሌ ነው የምነግርሽ እና ሁሉም ነገር ኢምፖርት ሲደረግ ወደ ኢትዮጵያ ሳይድ ኢፌክት ይኖረዋል። በተለይ ኢትዮጵያን በጥሩ የማያስቡ አውሮፓውያን ሊኖሩ እንደሚችሉ አቃለሁ። ሁሉም አውሮፓውያን ሳይሆኑ አልፎ አልፎ ለኢትዮጵያ ሕዝብ ቀና አስተሳሰብ ያላቸው ብዙ አሩሉ። ስለዚህ ክትባቱ በራሱ የጎንዮሽ ጉዳት ሊኖረስ ቢችል በሚል ግምት በግሌ እኔን እና ቤተሰቦቼን ከክትባቱ ጋር አላዛምደ አላዛምደ። ሌላው ሰው የፈለገውን የማመን የመከተል የመከተል መብት ሊኖረው ይችላል። በማህበራዊ መገናኛ ዘዴዎች የሚሰራጩ አንዳንድ መረጃዎች የኮቪድ-19 ክትባቶች ዘረመልን ወይም ዲኤንኤ ይለውጣሉ የሚሉ ወይም ከተከተቡ ሰዎች እጃቸው ላይ ብረት ነክ ነገር ቢያስቀምጡ እንደ ማግኔት ይስባሉ የመሳሰሉ መላመቶች በቪዲዮ ላይ ይታያሉ። የክትባቱ ተቃዋሚዎች ደግሞ ይህንን አደገኛነቱን ለመግለጽ ይጠቀሙበታል። እስካሁን ድረስ ግን ኮቪድ-19ን ከመከላከል አንጻር ከክትባት ውጪ አማራጭ መድኃኒት በዓለማችን የለም። ክትባት መከተብ በተዋሲው ከመያዝ ባያድንም ሰዎች በተዋሲው ቢያዙ ከባድ ሕመሞች እንዳይከሰቱ እንደሚከላከል ባለሙያዎች ይናገራሉ። በዚህም የተነሳ እንደ ጀርመን ያሉ ሀገራት ሰዎች እንዲከተቡ ግፊት እያደረጉ ነው። ይህንንም የሚያደርጉት ለተከተቡ ሰዎች በሽታውን ለመከላከል የተቀመጡ ግዴታዎችን በማላላት ወይም ጨርሰው በመፍቀድ ነው። ከመከተብ ወደ ኋላ የማትለው ብርቱካን መከተብ ሁሉም በግሉ ሊወስነው የሚችለው ጉዳይ ነው ትላለች። ስፔሲፊካሊ ለራሴ ብከተብ ጥሩ ነው ብዬ አምናለሁ፣ ግን ሁሉም ሰው ይከተብ የሚለውን ነገር አላምንበትም። ማለት ሁሉም ሰው በፍላጎቱ ነው ማድረግ ያለበት ሳይድ ኢፌክቱንና ያለውን ማለት ለምሳሌ ከሚጠቅመውና ከሚጎዳ የትኛው የሚበልጣል የሚለውን ነገር በማስረጃ ሳይተናቸው ራሳቸው ቢወስኑ ነው እንጂ የግድ እኔ መከተብ ስለፈለግ ሁሉም መከተብ አለበት ብዬ አላምንም። እስካሁን በዓለማችን ላይ 33 በመቶ ሕዝብ መከተቡን መረጃዎች ያመላክታሉ። ቻይና፣ ህንድና ዩናይትድ ስቴትስ ብዙ ሰዎችን በመከተብ ቀዳሚ የሚባሉት ሀገራት ናቸው። ጀርመን ሀገር 59.5 በመቶ ያህሉ ሙሉ ክትባት አግኝቷል። እንደዚያም ሆኖ አራተኛው የወረርሽኝ ዙር ጀምሯል። ሮበርት ኮህ የተባለው የጀርመን የምርምር ተቋም እንደሚለው ከሆነ በዚህ በአራተኛው ዙር በብዛት በበሽታው ተጠቂ የሆኑ ያሉት ወጣቶች ናቸው። ክትባት አማራጭ ይሆን? ሁሉም ለየራሱ አመዛዝኖ የሚወስነው ይሆናል። ሳምንት በሌላ ርዕስ ስንገናኝ። ልደት አበበነኝ። ጤና ይስጥልኝ።